የአፋርና ሶማሌ ክልሎች ከሚወዛገቡባቸው ሶስት ቀበሌዎች አንዷ በሆነችው ገዳማይቱ ወይም ገር በኢሴ ከተማ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት ንፍረት መውደምና መፈናቀል እንደሚያሳስበው የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታወቀ። አዲስ ቸኮል ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ባወጣው መግለጫ የአፋርና ሶማሌ ክልሎች ከሚወዛገቡባቸው ሶስት ቀበሌዎች አንዷ በሆነችው ገዳማዊት ወይም ገርበሴ ከተማ በነዋሪዎች ላይ እየደረሰ ነው ያለው የሕይወት መጥፋት ንብረት መውደምና መፈናቀል እንደሚያሳስበው ገልጿል። ኮሚሽኑ በመግለጫው በግጭቱ ምክንያት የሞቱትና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰባቸውን የንብረት ውድመት መጠን ላይ ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታው ሁኔታ ወደ ነበረበት ባለመመለሱ እንደሆነ አስታውቋል። ጥቃት የደረሰባቸውና የተፈናቀሉ ሰዎችን በስፍራው ተገኝተው የጎበኙት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሀመድ ሮብሌ ለአሜሪካ ድምጽ በሰጡት ቃል የገዳማየት ወይም ገርበየሴ ከተማ በአሁኑ ሰዓት በአፋር ክልል ልዩ ያሎች ስር እንደሆነ ገልጸው የተፈናቀሉ ነዋሪዎችም ሶስት ሺ አባውራች እንደሚሆኑ ተናግረዋል። ገርባይሴ ከተማዋ በአፋር እጅ ነው ያለችው። በአፋር ልዩ ኃይል እጅ ነው ያለችው። ነዋሪዎቹ የሞቱ፣ የተሰደዱ እና ቆስለው ሐኪም ቤት የተወሰዱ ናቸው። አንድ ነዋሪ የለም። አሁን ነዋሪዎቹ የት ነው የሚገኙት? እዛ ነዋሪዎች አሁን ያሉት ኑሊ የምትባል ከተማ፣ ሌላ አንድ ሀርዲን የምትባል ከተማ አለች። ቢኬም የተወሰኑ አሉ አይረር አሉ ድረዳውም የተወሰኑ ገብተዋል። ምን ያህል ይሆናሉ የተፈናቀሉት? በጣም ብዙ ናቸው። ወደ ሶስት ሺ በአወራ ናቸው። ከአካባቢው ተፈናቅለው ወደ ሙሊ ከተማ ና ወደ ሌሎች ቀበሌዎች የተጠለሉ ሰዎች የሰብአዊ ድጋፍ በአፋጣኝ እንዲቀርብ ና አቅርቦቱ እንዳይስተጓጎል ጥበቃ እንዲደረግ ጥሪ ያቀረበው የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው በተደጋጋሚ የሚያገረሸውን ግጭት ለመፍታት በፌዴራል መንግስት እንዲሁም በአፋርና ሶማሌ ክልሎች ተገቢ ትኩረት ሊሰጠው ይገባል ብለዋል። የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ መሀመድ ሮብሌም የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ የሚያጠናክር ሀሳብን ያላቸው በሲቲ ዞን የተለያዩ ወረዳዎችና በድሬዳዋ ጭምር ከሚገኙ የገርቤሴ ተፈናቃዮች መካከል በተለይ በሙሊና ሀርዲን ቀበሌዎች ለሚገኙ ተፈናቃዮች የሶማሌ ክልልና የክልሉ ነዋሪዎች ልዩ ልዩ ድጋፍ እያደረጉ መሆናቸውን ገልጸው የፌዴራል መንግስትም ለተፈናቃዮች ድጋፍ መስጠት እንዲጀምር ጥሪ አቅርበዋል። ፌዴራል መንግስት ለህብረተሰቡ ድጋፍ ማድረግ ከቻለ ድጋፍ ቢያደርግ በጣም ጥሩ ነው። ህብረተሰቡ በጣም ተጎድተዋል። እነሱ በጣም ቅርብ የሆኑ ልጆቻቸውን፣ ህጻናት፣ ሴቶች አጥተዋል። በጣም ተጎድተዋል እና ሞራሊም ፊዚካሊም በጣም ተጎድተዋል እና የሚችሉት እርዳታ ወደዛ አካባቢ ቢያደርሱ ወደ ሙሌ ሙሌ ሀርዴን የምትባለው ከተማ እዛ የተሰበሰበው ህብረተሰብ በጣም ብዙ ስለሆነ ሐምሌ 17 ቀን በገርቤሴ ወይም ገዳማዊቱ ከተማ የተፈጸመውን ጥቃት ተከትሎ ለተቃውሞ የወጡ የሲቲዞን ነዋሪዎች ከድሬዷ ወደ ጅቡቲ የሚወስደው መንገድ ና የኢትዮ ጅቡቲ ምድር ባቡር መስመርን ዘግተው የነበረ ሲሆን ሁለቱም መስመሮች ግን ባለፈው አርብ መከፈታቸው ተዘግቦ ነበር። ይህም ተከትሎ የሀገር አቋራጭ ና ሌሎች አጭረቀት ተሽከርካሪዎች ከድሬዷ ጅቡቲ እንቅስቃሴ መጀመራቸው የተገለጸ ሲሆን የባቡር መስመሩ ግን መከፈቱ ና የጎደለው ነገር እንደሌለ በቻይናውያን ኢንጂነሮች ባለፈው ሳምንት ምልከታ የተደረገበት ቢሆንም ድርጅቱ ግን በራሱ ምክንያት እስካሁን ድረስ ጉዞ እንዳልጀመረ የሲቲዞን ምክትል አስተዳዳሪው አቶ አብዲ መሀመድ ለአሜሪካ ድምጽ ገልጸዋል። የአፋርና ሶማሌ ክልሎች በይገባኛል ወደ ተደጋጋሚ ግጭት በገቡባቸው ሶስት ቀበሌዎች ላይ ዘላቂ ሰላም የሚገኝበት መንገድ በተመለከተ ቃላቸውን የሰጡት የሶማሌ ክልል ምክትል ኮሚኒኬሽን ቢሮ ኃላፊው አቶ መሀመድ ሮብሌ ክልላቸው በአሁኑ ሰዓት ተፈናቃዮች ማረጋጋት ላይ ትኩረት ማድረጉን ገልጸው የአፋር ክልል ግን ለሰላም ዝግጁ አይደለም ሲሉ ይከሳሉ። በጉዳዩ ላይ የአፋር ክልል ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ